The voice of America, <laughs> e -O you, the OA. You, America American Times, Radio Taveno. ማስተባበር በሚያስፈልግበት ጊዜ ክልሉ መንግስት እየጠየቀ ህዝቡን በማስተባበርና ከህዝቡ ጋር ሰፋፊ የሆነ መድረኮችን በማድረግ ነው የተቆጣጠረው ማለት ነው። ስለዚህ በዋናነት የተፈጠረውም ነገር የተቆጣጠረው ህዝቡና መንግስት ነው ማለት ነው። መንግስት የመሪነት ሚናውን ተጫወተ፣ ህዝቡ ደግሞ የተሳትፎ ሚናውን እያረጋገጠ የሄደበት ስለሆነ ይሄ በወታደራዊ አስተዳደር ስር ነው የሚለው ነገር በፍጹም ተቀባይነት የለውም ማለት ነው። የክልሉ አስተዳደር ቃል አቀባይና የካቢኔ አባል አቶ ፈቃዱ ተሰማ ናቸው በሶስት የኦሮሚያ ከተሞች የሚገኙ የኦሮሞ ፌዴራሊስት ኮንግረስ ፓርቲ አባላት ክልሉ ወታደራዊ አስተዳደር ስር ይገኛል ሲሉ በቅርቡ ለአሜሪካ ድምፅ የተናገሩትን ካስተባበሉበት የተወሰደ ነው። አቶ ፈቃዱ በተለይ ከአሜሪካ ድምፅ ጋር ያደረጉትን ቃለ ምልልስ በምሽቱ አብይ ርዕስ እናቀርባለን። ዩናይትድ ስቴትስ በዲሞክራሲያዊ መንገድ የተመረጠውን የደቡብ አፍሪቃ መንግስት ለማጣጣል ሙከራ ታደርጋለች ሲሉ የገዢው ፓርቲ ቃል አቀባይ ዚዚ ኮድዋ ስከሳሰሙ። በዚህም ላይ ዝርዝር ዘገባ ይዘናል። ጤና አስጥልን እንደምናመሻችሁ፣ ክብራትና ክቡራን አድማጮቻችን። ሰኞ ግንቦት ስምንት 208 ዓ ም አስተናጋጆቻችሁ አሉላ ከበደና አዲሱ አበበ ነን። አቀናባሪያችን ብርሃን ኃይሉ ናት። በርከት ያሉ ዝግጅቶችና ሳምንታዊ ቅንብሮችም ይዘናል። የስርጭት መሐንዲሳችን ኦድሬስ ሪገስ ነው። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና ዩናይትድ ስቴትስ በዲሞክራሲያዊ መንገድ የተመረጠውን የደቡብ አፍሪቃ መንግሥት ለማጣጣር ሙከራ ታደርጋለች ሲሉ የገዢው ፓርቲ ቃል አቀባይ ዚዚ ኮድዋስ ክስ አሰሙ። የሁለቱ መንግስታት ተጠሪዎች ግን በሁለቱ መንግስታት መካከል ያለው ግንኙነት እንደ ቀድሞው ጠንካራ ነው ይላሉ። የገዢው የአፍሪካ ብሔራዊ ኮንግረስ ቃል አቀባይ ወቀሳቸውን ያሰሙት ሰንዴ ታይምስ የሚባለው የእንግሊዝ ጋዜጣ የደቡብ አፍሪካው ዘረኛ አገዛዝ እንደ አውሮፓ ቆጣጠር በ1962 ዓ ም ኔልሰን ማንዴላን ሲያስር የአሜሪካው ማዕከላዊ ስለላ ተቋም ሲአይኤ እገዛ ነበረበት ብሎ በመዘገቡ ነው። ጋዜጣው አሁን በሕይወት የሌሉ አንድ የሲአይኤ ወኪልን ጠቅሶ ማንዴላ የኮሚኒዝም አቀንቃኝ ናቸው ብላ ዩናይትድ ስቴትስ ታምናለች ያሉትን አስታውሶ ነበር የጻፈው። ማንዴላ ዘረኛውን አገዛዝ በመቃወማቸው ለ27 ዓመታት እስር ቤት ውስጥ እንደማቀቁ ይታወቃል። መጽሔት ዘገባ ያክልበታል። ወደ ኋላ ላይ በኬንያው የምርጫ ኮሚሽን ውስጥ ለውጥ እንዲደረግና የኮሚሽኑ አባላትም ከስራቸው እንዲነሱ የሚጠይቅ በአንድ ወር ውስጥ ዛሬ ሶስተኛውን ሰኞ መያዙ ተገለጠ። በዚህም በመቶዎች የሚቆጠሩ ሰላማዊ ሰልፈኞች ናቸው ናይሮቢ ውስጥ የተሰባሰቡት አብዛኞቹ የተቃዋሚ ጣምራ አባላት የሆኑበት ሰላማዊ ሰልፈኞች የሀገሪቱን የምርጫና የድንበር ኮሚሽን ለገዢው ፓርቲ ያደላ ነው ሲሉም ይከሳሉ። እናም ነጻ፣ ትክክለኛና ተጠያቂነት ያለው ምርጫ ማካሄድ የሚችል ኮሚሽን አይደለም ነው ያሉት የተቃዋሚው መሪና ለውጥ የሌለበት ምርጫ አይካሄድም የሚል መፈክር ያነገበውን ሰልፍ የሚያስተባብሩት ሴናተር ጄምስ ኦሬንጎ ይህን የምርጫ ኮሚሽን እስካለ ድረስ ሀቀኛ ምርጫ ሊካሄድ አይችልም ማለታቸውም ተሰምተዋል። ፖሊስ ጥበቃውን አጠናቅሮ መተላለፊያዎችን ስለዘጋ ሰልፈኞቹ በዛሬው ቀን ንግግሮች ወደሚደረጉበት አካባቢ መዝለቅ እንዳልቻሉ ተገልጠዋል። አንድ ሰልፈኛ በፖሊስ ተተኩሶበት በመቅሰሉ ወደ ሆስፒታል መወሰዳቸውን የምክር ቤት አባሉ ኦሬገን ተናግረዋል። ኬንያ እንደ አውሮፓውያን የዘመን አቆጣጠር በመጪው 2017 ዓ ም ነሐሴ ወር ፕሬዝዳንታዊና ምክር ቤታዊ ምርጫዎችን ለማድረግ ማቀዷ የሚታወቅ ነው። ዋና መስሪያ ቤቱ ሎንዶን የሆነው የግሎባል ውትነስ የሚባለው ድርጅት አዲስ ባወጣው ዘገባ እንግሊዝ ውስጥ የሚገኘው የሴብል ማዕድን ኩባንያ በላይቤሪያዋ ጠበቃው ቫኒ ሸርማን አማካኝነት ለከፍተኛ የላይቤሪያ ባለስልጣናት ከአንዳንድ የሚጠረጠሩ ስጦታዎች በተጨማሪ የ950 ሺህ በላይ ጉቦ ማብላቱን አጋለጠ። አታላዮቹ በሚል ርዕስ የተሰጠው ይኸውም የወጣው ይኸው ዘገባ ሳብል የላይቤሪያን ማዕድን ኮንትራት ለማግኘት በማሰብ ነው ጉቦ ያበላው ተብሏል። የፕሬዚዳንት ኤለን ጆንሰን ሰርሊፍ ገዢ ፓርቲ አማካሪ የሆኑት ጠበቃ ሸርመን ኮንትራቱን ለማግኘትና የላይቤሪያን የስምምነት ሕግ ለመቀየር እንዲቻል የሳብል ማዕድን ኩባንያ ለከፍተኛ ባለስልጣናት ጉቦ መስጠት እንዳለበት ተናግረዋል ተብሏል። ባለፈው ሳምንት ወህኒ የወረዱት የኡጋንዳው ተቃዋሚ መሪ ኪሳ ቢሴጂ ላይ ስለ ቀረበው የሀገር ክህደት ወንጀል መንግስትና ፖሊስ ማብራሪያ መስጠት አለባቸው ሲሉ አንድ የቀድሞ የኡጋንዳ ጠቅላይ ፍርድ ቤት ዳኛ ተናገሩ። እንደ አውሮፓውያን የዘመን አቆጣጠር ባለፈው የካቲት 18 በተካሄደው ፕሬዚዳንታዊ ምርጫ ከወቅቱ መሪ ዮዌሪ ሙሴቪኒ ጋር የተወዳደሩት ቢሴጄ ባለፈው ሳምንት ረቡ ነው ካምፓላ ውስጥ የታሰሩት። እንደ አውሮፓውያን የዘመን አቆጣጠር ከ1986 ጀምሮ ስልጣን ላይ የቆዩት ዮሪ ሙሴቬኒ በሀገሪቱ ብሔራዊ ምርጫ ኮሚሲዮን አሸናፊነታቸው ይፋ ተደርጎ ቃለ መሀል ላይ የፈጸሙት ባለፈው ዓመት መሆኑም ይታወሳል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። አዲሱ የሊቢያ መንግስት እና የተደቀነበት የጸጥታ ችግር በዛሬው እለት ቪዬና ላይ የተሰባሰቡት የተለያዩ አገሮች ዲፕሎማቶች አብይ ትኩረት እንደሚሆን ተዘገበ። እንደ አውሮፓውያን የዘመን አቆጣጠር የ2011ን የቀድሞ የሊቢያ መሪ ሞሐመር ጋዳፊ ከስልጣን መወገድ ተከትሎ የተከሰተውን ቀውስ ለመቋቋም እየተንገታገተች ባለችው ሀገር ዘለቄታ ጉዳይ ላይ መምከር ነው። ጄፍ ከስተር ያጠናቀረውን አጭር ዘገባ አሉላ ከበድ ያቀርባል። ሊቢያን አንድ ያደርጋል በሚል ምዕራባውያን አገሮች ተስፋ በጣሉበት በብሔራዊ መንግስት መስረታዊ ስምምነት እቅድ ላይ ያተኮረውን ይህን ጉባኤ የሚመሩት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የጣሊያን ዋቻቸው ፓሊዮ ጀንቲሎኒ ናቸው። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ኬሪ ከዮርዳኒሱ የውጭ ጉዳይ ሚኒስትር ናስር ጁዴ ጋርም በከተማይቱ በሚገኘው የቢስቶል ሆቴል ከዋናው የዲፕሎማቶቹ ጉባኤ ቀደም ብሎ መመካከራቸው ተዘግበዋል። ዓለም አቀፉ እውቅና ያለው የሊቢያ መንግስት ከምስረታው አንስቶ ከተቀናቃኝ አንጃዎች ብርቱ ፈተና እንደተደቀነበትም ይታወቃል። የሽግግር መንግስቱ ወደ ጎረቤት ቱኒዚያ ድንበር ተሻጋሪ ጥቃት በሚፈጽመውና በስርጢ ከተማ መናኸሪያውን ባበጀው ጽንፈኛው እስላማዊ ቡድን አይሲልም ሌላ ፈተና እንደተደቀነበት ይታወቃል። አንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ዛሬ ለጋዜጠኞች እንደገለጡት ዲፕሎማቶቹ በሰሞኑ የቪየና ጉባኤያቸው ጽንፈኛውን እስላማዊ ቡድን በሊቢያና በክልሉ ላይ እጅግ ከፍተኛ አደጋ የመደቀኑን እውነታ ይስማሙበታል ተብሎም ተጠብቋል። እስላማዊ መንግስት ነኝ የሚለው አማጺ ቡድን ነውጠኞች ወይም ተዋጊዎች በባግዳድና በሌላ አካባቢ ለሚያካሄዱት ፍንዳታ የመኪና ውስጥ ቦምብ መጠቀም መጀመራቸው ተገለጠ። የኢራቅ የደህንነት ባለስልጣናት እንደገለጡት አሸባሪው ቡድን ትናንት እሁድ ከዋና ከተማዋ በስተሰሜን የሚገኘውን የነዳጅ ተቋም ጨምሮ በአምስት ኢላማዎች ላይ ጥቃት አካሂዷል። በዚህ ዓመት አብዛኛውን ጊዜ የተጠቀመው ቦምብ የታጠቁ አጥፍቶ ጠፊዎችን ነበር። ካለፈው ሚያዝያ ወር ጀምሮ ግን ራሱን እስላማዊ መንግሥት ብሎ የሚጠራው ይሄ ቡድን መኪና ላይ የተጠመዱ ፈንጂዎችን ነው መጠቀም የያዘው። አይሲስ በአሁኑ ሰዓት እያካሄደ ያለው ጥቃት ባግዳድና አካባቢዋ የደረሰበትን ሽንፈት ለመሸፈን የሚያደርገው የተስፋ መቁረጥ እርምጃ ነው ይላሉ የኢራቅ ባለስልጣናት። በመጨረሻም ከእንግሊዙ ጠቅላይ ሚኒስትር ዴቪድ ካምሮን ጋር ጥሩ ግንኙነት የሚኖረኝ አይመስለኝም ሲሉ ለዩናይት ስቴትስ ፕሬዚዳንታዊ ምርጫ ከሪፐብሊካኑ ፓርቲ እጩ ሆነው በመወዳደር ላይ የሚገኙት ዶናልድ ትራምፕ ተናገሩ። ቀደም ሲል ትራምፕ ወደ ዩናይትድ ስቴትስ በሚገቡ የእስልምና እምነት ተከታዮች ላይ እቀባ ሊደረግ ይገባል በማለት የተናገሩት አይዘነጋም። በዚህም የተነሳ የእንግሊዙ ጠቅላይ ሚኒስትር እኒህን የሪፐብሊካን ፓርቲ ዕጩ ተወዳዳሪ የተሳሳቱ ብቻ ሳይሆኑ ከፋፋይና የማይረቡ ጭምር ናቸው ሲሉ ነቅፏቸዋል። በዚህም ምክንያት ትራምፕ ከእንግሊዙ ጠቅላይ ሚኒስትር ዴቪድ ካምረን ጋር ጥሩ ግንኙነት እንደማይኖራቸው ተናግረዋል። ሚስተር ትራምፕ የእንግሊዙ ባለስልጣን የተሳሳቱና እርሳቸውን የማይመለከት ቅጽል እንደ ሰጧቸውም በመናገር አስተባብለዋል። አድማጮች ለሰዓቱ የተያዘው የዜና ክፍለ ጊዜ በዚሁ አበቃ። የተከበራቸው አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አሉላ ከበደና አዲሱ አበበነን በአለም ዜና የተጀመረው የሰኞ ግንቦት 8 2008 ፕሮግራም በ19፣ በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ቀዳሚው የዕለቱ አብይ ርዕስ ከተቃዋሚ ፓርቲዎች የሚሰሙ መረጃዎች ወቅታዊውን የክልሉን ሁኔታ አያሳዩም ሲል የኦሮሚያ ክልል አስተዳደር ለአሜሪካ ድምፅ ገለጠ። የክልሉ መስተዳድር ቃል አቀባይና የካቢኔው አባል አቶ ፈቃዱ ተሰማ የተቃዋሚዎቹ አስተያየት ብጥብጡ እንዲቀጥል ከመፈለጋቸው የመነጨ ነው ብለዋል። ባለፈው ቅዳሜ በአሰራጨኑ ዝግጅት በሦስት የኦሮሚያ ከተሞች የሚገኙ የኦሮሞ ፌዴራሊስት ኮንግረስ ፓርቲ አባላት ክልሉ ወታደራዊ አስተዳደር ስር ይገኛል ማለታቸው ይታወሳል። በማህበራዊ ድረገጾች ደግሞ ኦሮሚያ በስምንት ቀጣና ተከፋፍላ በጀኔራሎች እንደምትተዳደር የተናፈሰውን ዘገባም አቶ ፈቃዱ ተሰማ ከእውነት የራቀ ሲሉ አስተባብለዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኮልናል። የኦሮሚያ ክልላዊ መንግስት ምላሽ የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ አባላት ሰሞኑን ለአሜሪካ ድምፅ የሰጡትን አስተያየት ተከትሎ የመጣ ነው። በምዕራብ አርሲ ሻሸመኔ፣ በምስራቅ ወለጋ ሆሮ ጉድሩና በምዕራብ ወለጋ ነጆ ከተማ የሚገኙ እነዚሁ የተቃዋሚ ፓርቲ አባላት እንዳሉት የክልሉ የጸጥታ ሁኔታ አሁንም አልተረጋጋም። በየአካባቢያቸው ከፍተኛ ፍርሃት መፈጠሩን፣ በምሽት ቤት ሰብረው የሚገቡ የጸጥታ ኃይሎችም ተማሪዎችን መምህራንንና አርሶ አደሮችን የሚደበድቡበት የሚያስሩበት ሁኔታ መኖሩን አመልክተዋል። ቃለ ምልልሱን የሰጡት የኦፌኮ አባላት አክለው እንዳሉት በዚሁ የፍርሃት ድባብ የተነሳ በመኖሪያ ቤታቸው ማደር የሚፈሩ ወጣቶች ያጋጥማሉ ክልሉም በወታደራዊ አስተዳደር ስር ነው ብለዋል። የኦሮሚያ ክልላዊ መንግስት በሰጠው ምላሽ አስተያየቶቹ የክልሉን ተጨባጭ ሁኔታ አያንጸባርቁም ብሏል። የክልሉ የኮሚኒኬሽን ጉዳዮች ቢሮ ኃላፊና የካቢኔ አባል አቶ ፍቃዱ ተሰማ እንዳሉት እንደዚህ አይነቱ ግምገማ የሚመነጨው ከራሳቸው ከተቃዋሚዎቹ ፍላጎት ነው። አቶ ፍቃዱ ይቀጥላሉ። በአገር ውስጥ በህጋዊ መንገድና በሰላማዊ እንቀሳቀሳለን ብለው የሚንቀሳቀሱ የፖለቲካ ኃይሎች አሉ። ብጥብጡ በተጀመረበትም ጊዜ ብጥብጡ ከቆመም ጊዜ ጀምሮ የነበረው ፍላጎት ብጥብጡ እንዳለ እንዲቀጥልና በሂደትም ደግሞ ህገ መንግስታዊ ስርአቱ በሀይልና በጫና የሚፈርስበት ሁኔታ ነው። አልሞ ሲሰሩት የነበረም አሁንም ጽም በውጪም ሰላም መኖር አለመኖሩ መረጋጋት አለመረጋጋቱ የማዕዘን ድንጋይ ሆኖ መሰረታዊ መነሻ ሆኖ እያገለገለ ባለበት ሁኔታ ምንም አይነት ሰላም እንደሌለ ብጥብጥ፣ ፍርሀት እንዳላድርጎ የሚያቀርቡ አሉ ማለት ነው። ይሄ የኦሮሚያ ተጨባጭ ሁኔታን አይገልጽም። ሰዎቹ የራሳቸውን አሳ ማራመዳቸው አንድ ነገር ሆኖ የኦሮሚያ ተጨባጭ ሁኔታ አይገልጽም ማለት ነው። ህዝብም ያውቃል ማለት ነው። ይህንን ነገር ከዚህ ጋር ተያይዞ ሰራዊቱም ይሁን የጸጥታ ኃይሉ የህዝብ ወገንተኝነት ያለው ነው። እንኳን በሀገር ውስጥ በአፍሪካ ሀገሮችም ተልእኮ ተሰጥቶት በሚሄድበት ሰዓት ይህንን ህዝባዊ ባህሮን ነው የሚያሳየው። ከህዝብ የወጣ ነው፣ ለህዝብ የሚያገለግል ነው። በዋናነት በጋራ ተቀናጅቶ ነው ከክልሉ ጸጥታ ኃይል ጋር የሚሄደው ማለት ነው። ስለዚህ እያንዳንዱ እንቅስቃሴ በየቀኑ እየገመገመ የመጡ ለውጦችን እያየ የህዝቡን ሰላምና ደህንነትን ለማስጠበቅ ሲባል ነው ክልሉ ጸጥታ አካል ጋር ማለት ልክ፣ ሌላ ስራችን ትምህርት ላይ ፌዴራል ይሰራል፣ ጤና ላይ ይሰራል፣ መንገድ ላይ ይሰራል፣ ጸጥታ ላይ ማብረው ነው የሚሰራው ማለት ነው። እዚህ ላይ ግን ለምሳሌ የፓርቲ አመራሮች፣ የተቃዋሚ ፓርቲ አመራሮች አስተያየት ከዚህ ቀደም ተቃውሞ እንቅስቃሴ ከመጀመሩ በፊት ከነበረው መጠን በበለጠ የክልሉም ይሁን የፌዴራሉም የፖሊስ ኃይል እንደዚሁም ወታደሮች ይታያሉ በየአካባቢው ይሄ በራሱ በህዝቡ ውስጥ ሌላ ስሜት ይፈጥራል የሚል ጭምር ነው እና ያ ነገር አሁንም እንዳለ ነው ወይ ወደ ነበረበት አልተመለሰም ወይ የፖሊስ ኃይሉ ቁጥር ወይም የመከላከያ ኃይሉ ቁጥር በተለያዩ የኦሮሚያ አካባቢዎች የሚንቀሳቀሰው ማለት ነው በፊት የነበረውና አሁን የነበረው ለማለት ፈልጌ ነው ሁለቱም ሲያነጻጽሩት ጥሩ የጸጥታ ስጋቱ በነበረበት በተወሰነ ደረጃ ያው ከብጥብጡ በፊት እንደነበረው ሊሆን አይችልም ምክንያቱም ብጥብጥ ሰፋ ያለ ቁጥር ተፈጥሯል በዚህም የሰው ህይወት ጠፍቷል። እንደገና ንብረቶች እና ህዝቡ ስጋት ውስጥ የገባበት ሁኔታ ስላለ ይሄ ሙሉ በሙሉ ማለት ነው ወደ ነበረበት ቦታ ሙሉ በሙሉ እስከሚመለስ ድረስ በተወሰነ ደረጃ የጸጥታ ኃይል አስፈላጊ ነው ተብሎ የተለየበት ሁኔታ ይኖራሉ ማለት ነው። እነዚህ የጸጥታ ኃይሎች ከህዝቡ ጋር በመሆን ነው ህዝቡን የማዋየት በጸጥታ ጉዳይ ህዝቡን የማሳተፍ የህዝቡን ጸጥታና ደህንነት የመጠበቅ አልፎ አልፎ መጠነኛ የሆነ ዝርፊያዎች መንገድ ተደብቆ የመዝጋት የግለሰብ ጸመዎችም ወደ እንትን የሚቀየሩበት ሁኔታ ስላለ እነዚህን ነገሮች በብቃት ለመቆጣጠር ነው ማለት ነው። ቦታዎች የተሻሻሉበት ሁኔታ ደግሞ ወደ መደበኛ ስራ የሚመለሰው ማለት ነው። ስለዚህ አሁን የተባሉ ቦታዎች ብቻ ሳይሆን ሌሎችም በዚህ ደረጃ ሊገለጽ የሚችል ኢንቮልቭመንት ይኖራል ማለት ነው። ከዚህ ውጭ ግን እንደተባለው ሰራዊቱ ሀረሴ ማድረግ ባህሪም የለውም፣ ሊያደረግም አይችልም ማለት ነው። ምናልባት በግለሰብ ደረጃ የሚገለጽ ነገር ካለ ከላከ የሚሆን የጸጥታ ኃይላችን ከህብረተሰቡ የወጣው ማንኛውም ኢንስቲቱሽን እንደ ተቋም፣ ማንኛውም ተቋም ውስጥ ሊኖር እንደሚችል ሊኖር ይችላል ተብሎ ይገመታል ማለት ነው። ስለዚህ ይህንን ደግሞ ራሱን በራሱ ገምግሞ ነው የሚያስተካከል ነው የሚሆነው ና ዋና ተልእኮም ወደዚህ አካባቢ የሄደው የህብረተሰቡን ሰላምና ጸጥታ የመጠበቅ ተልእኮ ነው ያለ አቶ ፍቃዱ። ሌላ ጥያቄ ላንሳ። እንግዲህ በማህበራዊ ድረገጾች ይናፈሱ የነበሩ ኦሮሚያን የተመለከቱ ያልተረጋገጡ መረጃዎችም በዚሁ ቃለ ምልልስ ተነስተዋል። በተቃዋሚ ፓርቲ አባላት ማለት ነው። ለምሳሌ አንደኛው ክልሉ በወታደራዊ አስተዳደር ስር ነው፣ በስምንት ቀጠናዎች ተከፋፍሎ በስምንት ጀነራሎች ይተዳደራል የሚል ነው። እነዚህ የተቃዋሚ ፓርቲ አባላት ይህንኑ ጠቆም አድርገዋል። በዚሁ ቃለ ምልልስ ማለት ነው። በዚህ ላይ ምንድን ነው የእርስዎ ምላሽ? የኦሮሚያ ክልላዊ መንግስት እንደ መንግስት ሊወጣ የሚችለውን ተልዕኮ እየተወጣ ነው የሚገኘው። ክልሉ መንግስት ራሱን እያስተዳደረ ነው አይደለም የሚለው ስራ አስፈጻሚ አካላትም አስፈጻሚ አካል የምንለው ከፕሬዚደንት ጀምሮ እያንዳንዱ ቢሮ የራሱን ከላይ ጀምሮ እስከ ቀበሌ እየተወጣ ነው የሚገኘው ማለት ነው የእለት ለት ስራውም ። ሁለተኛ ደረጃ ህግ ተርጓሚ አካል አለ። ህግ ተርጓሚ አካልም የዳኝነት ስርአቱ ነው። ከላይ ጀምሮ እስከ ታች ተግባሩን በየቀኑ በየእለቱ በተገቢ ሁኔታ እየተወጣ ነው የሚገኘው ማለት ነው። ጨፌም እንዲሁ ማለት ነው። ህግ አውጪው አካልም በየወቅቱ ስራዎችን ህብረተሰብ ተወካዮች ወርዶ ህዝቡን በማነጋገር የህዝብ ጥያቄ እየመለሰን ያለው ማለት ነው። ስለዚህ በአጠቃላይ ሶስቱም የመንግስት አካላትን ስናይ በጥሩ ቁመናና ተልኳቸውን እየተወጡ የሚገኙበት ሁኔታ ያለው ማለት ነው። ችግሩን በተፈጠረበት ጊዜ የክልሉ መንግስት በቀዳሚነት በመረባረብ አስፈላጊ ድጋፍ በሚያስፈልግበት ጊዜ ክልሉ መንግስት እየጠየቀ ህዝቡን በማስተባበርና ና ከህዝቡ ጋር ሰፋፊ የሆኑ መድረኮችን በማድረግ ነው የተቆጣጠረው ማለት ነው። ስለዚህ በዋናነት የተፈጠረውም ነገር የተቆጣጠረው ህዝቡና መንግስት ነው ማለት ነው። መንግስት የመሪነት ሚናውን የተጫወተ፣ ህዝቡ ደግሞ የተሳትፎ ሚናውን እያረጋገጠ የሄደበት ስለሆነ ይሄ በወታደራዊ አስተዳደር ስር ነው የሚለው ነገር በፍጹም ተቀባይነት የለውም ማለት ነው። የፌዴራል መንግስትና የክልል መንግስታት አሉ የሚሰሩት በህገ መንግስት ተለይቶ የተሰጣቸዋሉ ማለት ነው። ለምሳሌ መንገድ ፌዴራል ይሰራል። ክልል ይሰራል። ክልል የሮ ፕሮግራም ነው የሚሰራው። ትልልቅ ደግሞ የአስፋልት መንገዶች ማን ይሰራል? ግን ፌዴራል መንግስት ይሰራል። ፌዴራል መንግስት ይሰራ ከክልሉ ጋር በመሆን ነው። የትምህርት ተቋማትን ያስፋፋል። ከአንደኛ ደረጃ እስከ ሁለተኛ ደረጃ ክልል ይሰራል። ኮሌጆችን ይሰራል። ከዚህ በላይ ያለ ደግሞ ዩኒቨርሲቲዎችን ደግሞ ፌደራል መንግስት ከክልል ጋር የሆኑ ነው የሚሰራው ማለት ነው። የጤና ተቋማትም እንደዛው ማለት ነው። ልክ እንደዛ ብሎ ማህበራዊና ኢኮኖሚ አገልግሎትን በጋራ ተጣምሮ እንደሚሰሩ ሁሉ ማለት ነው። የፀጥታ ስራ ላይም እንደዚሁ ነው ማለት ነው። የፀጥታ ምክር ቤት አለ ማለት ነው። ክልሉ ያለበት ክልሉ የሚያስተባብረው የፀጥታ ምክር ቤት አለ ማለት ነው። ስለዚህ ችግሩ በነበረባቸውና ረዘም ላለ ጊዜ የወሰደባቸው በመቀናጀት ማለት ነው። የፌዴራል ፖሊስም የሀገር መከላከያም እንደገና ደግሞ በዋናነት ደግሞ የክልሉ ፖሊስም ሚሊሻ፣ ህዝቡ ደግሞ በዋና በ የአንበሳውን ድርሻ ይዞ ማለት ነው። የጸጥታ ምክር ቤት ሲሉ ግን የጸጥታ ምክር ቤቱ የተቋቋመው አሁን ችግሩ ከተከሰተ በተከሰተበት ወቅት ለመቆጣጠር ነው ወይስ በፊትም የነበረ ነው? በፊትም የነበረ ነው። በጋራ ነው የሚሰራው ማለት ነው። በክልሎች አካባቢም ፌዴራል መንግስት የሚባለው የራሱ የሆነ ኢንተርናሽናል ድንበር ካልሆነ መስገር ድንበር የለውም። ዞሮ ዞሮ ድንበሩ የክልሎች ነው ማለት ነው። ስለዚህ በድንበር አካባቢ የሚፈጠሩትም በሀገር ውስጥ የሚፈጠሩትም ነገሮች በአጠቃላይ ከክልሎች ጋር ነው የሚሰራው ማለት ነው። እነዚህም የመከላከያ ተቋማት የሚቀመጡት ክልል ውስጥ ነው ማለት ነው። ሌላ ሶማሊያ አይደለም የሚቀመጡት፣ እዚሁ ነው የሚቀመጡት ማለት ነው። ስለዚህ የፀጥታ ምክር ቤቱ ከዚህ በፊትም ነበር ፖሊስን የተለያየ ፀጥታ አካላትን መከላከያን ጨምሮ ማለት ነው። መከላከያም ሆነ ፖሊስ ምን አይነት ድርሻ አለው ተልኮ ምንድን ነው? ህገ መንግስታዊ ተልኮ ምንድን ነው የሚባለው ነገር ይታወቃል ማለት ነው። ስለዚህ እነዚህ ችግሮችና እውከቶች በተነሱበት ቦታዎች ደግሞ ድጋፍ ያደርጋሉ ማለት ነው። በጋራ ይሰራሉ ማለት ነው። ወደ ነበረበት ሙሉ በሙሉ ህዝቡ ኦን በሚያደርጉበት ጊዜ ደግሞ ወደ መደበኛ ስራቸው የሚመለሱ ይሆናል ማለት ነው። ይሄ ነው ያለው አጠቃላይ እንጂ በወታደራዊ በስምንት ጀነራል በስድስት ጀነራል የሚባል ነገር ክልሉ አስተባብርነት የሚሰራ ስለሆነ በዚህ ደረጃ የሚገለጽ ነው ማለት ነው። የማህበራዊ መገናኛ ዘዴዎች ትዊተር፣ ፌስቡክ፣ ሌሎችም ኦሮሚያ ውስጥ አይሰሩም፣ ወይም በአንዳንድ የኦሮሚያ አካባቢዎች አይሰሩም የሚልም ነገር አለ። በዚህ ላይ ምንድነው የእርስዎ አስተያየት? የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፍቃዱ ተሰማ ለዚህና በተቃዋሚ ፓርቲ አባላት ለተነሱት ሌሎች ነጥቦችም ምላሽ ሰጥተዋል። በሁለተኛው አጋማሽ እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር እናመሰግናለን። እንዳስተዋውቀው ለቀሪ ዝግጅቱ በሁለተኛው አጋማሽ ጠብቁት። አሁን ወደ ሌላው የመጽሔት ትንታኔ ርዕስ ነው የምንሻገረው። ዩናይትድ ስቴትስ በዲሞክራሲያዊ መንገድ የተመረጠውን የደቡብ አፍሪካ መንግስት ለማጣጣል ሙከራ ታደርጋለች ሲሉ የገዢው ፓርቲ ቃል አቀባይ ዚዚ ኮድዋስ ክስ አሰምተዋል። የሁለቱ መንግስታት ተጠሪዎች ግን በሁለቱ መንግስታት ወይም አገሮች መካከል ያለው ግንኙነት እንደ ቀድሞ ጠንካራ ነው ይላሉ። የገዢው የአፍሪካ ብሔራዊ ኮንግሬስ ቃል አቀባይ ወቅሳቸውን ያሰሙት ሰንዴይ ታይምስ የሚባለው የእንግሊዝ ጋዜጣ የደቡብ አፍሪካው ዘረኛ አገዛዝ እንደ አውሮፓውያን የዘመን አቆጣጠር በ1962 ዓ ኔልሰን ማንዴላን ሲያስር የአሜሪካው ማዕከላዊ የስለላ ተቋም ማለትም ሲያኤ እገዛ ነበረበት ብሎ በመዘገቡ ነው። ጋዜጣው አሁን በህይወት የሌሉ አንድ የሲያኤ ወኪልን ሲጠቅስ ማንዴላ የኮሚኒዝም አቀንቃይ ናቸው ብላ ዩናይትድ ስቴትስ ታምናለች ያሉትን አስታውሰው ነበር የጻፈው። አኒታ ፓውል ከጆሃንስበርግ የላገችውን የዚህን ዘገባ ዝርዝር ሰለሞን አባተ ይዘቅርበዋል። ኔልሰን ማንዴላ ሀያ ሰባት የጉብዝና ዓመታቶቻቸው ያለፉት በደቡብ አፍሪቃ ወህኒ ቤቶች ነው ጥፋት የነጭ በላይነትን አስረግጦ ሲገዛ የነበረውን ዘረኛ አገዛዝ መቃወም። ባለፈው የካቲት አንድ የደቡብ አፍሪቃ ከፍተኛ ባለሥልጣን ተነስተው አሜሪካ እኮ መንግሥታችንን መጣል ነው ህልሟ ያሉ ጊዜ እዚያ የነበሩት የአሜሪካ አምባሳደር ፓትሪክ ጋስፓርድ ከት ብለው ሳቋሉ። እኔ መፈንቅለ መንግሥት ካዘጋጀሁ እኮ ምናልባት የሚሆነው እንደ እንቁጣጣሽ እንደ ምግብ ሙዚቃና ዳንስ ምናምን የመሳሰለ ፌሽታ ቢጤ ነው ብለው መለሱ። ከእንግዲህ ግን እንዲህ አይነቱ አባባል የመሳለቂያ ወይም የመቃለጃ ነገር አይደለም። አሜሪካ በዴሞክራሲያዊ መንገድ ወጥቶ ሥልጣን ላይ ያለውን የደቡብ አፍሪካ መንግሥት መጣል ትፈልጋለች። ይሄ የአፍሪካ ብሔራዊ ሸንጎ ኤኤንሲ ቃል አቀባይ ዚዚክ ኮድዋ ሰሞኑን ለአንድ የሀገራቸው ጋዜጣ የሰጡት ቃል ከሁለቱም መንግሥታት ሰዎች ብርቱ ምላሽ ነው ያጋጠመው። ሁሉንም ያስደነገጠ አባባል ይመስላል። እኛ እንደ መንግሥት እንደዚያ አናስብም። እንደኛ መንግሥት እምነት ከዩናይትድ ስቴትስ ጋር ያለን ግንኙነት ጠንካራ ነው፣ የሞቀ ነው፣ የልብ ለልብ ግንኙነት ነው። ክላይሰን ሞኔላ የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። ንግግር ያጫረውን የቀድሞውን መግለጫ የሰጡት የገዢው ፓርቲ የኤኤንሲ ቃል አቀባይ ኮድዋ ቃላቸውን ለሰጡት ጋዜጣ ሲናገሩ ሚስተር ማንዴላ የኮሚዩኒዝም አቀንቃኝ ናቸው ሲሉ ዛሬ በሕይወት የሌሉት የሲአይኤ ወኪል መናገራቸው እኮ ብርቱ ክስ ነው ብለዋል። የአሜሪካው የስለላ ኤጀንሲ አሁንም እኮ ደቡብ አፍሪካ ውስጥ ይንቀሳቀሳል ብለዋል። ሚስተር ኮድዋን ለማግኘት እዚያው ጆበርግ ያለችው ባልደረባዬ አኒታ ፓውል ዛሬ ብዙ ጥራት እንዳልተሳካላት ጽፋለች። እዚያው ደቡብ አፍሪካ ያለው የአሜሪካ ኤምባሲ ቃል አቀባይ ሲንዲ ሃርቬ ግን የኮድዋን ክስ በብርቱ በብርቱ ነው ያስተባበሉት። እንዴ ደቡብ አፍሪቃ እኮ የዩናይትድ ስቴትስ ቁልፍ አጋርና ባልንጀራዋም ነች። ዩናይትድ ስቴትስ በዲሞክራሲያዊ መንገድ የተመረጠውን የደቡብ አፍሪቃን መንግስትና ጠንካራና ዲሞክራሲያዊ ተቋማቷን እንደ አገዛዝ አታያቸውም። እኛ የደቡብ አፍሪቃን ዲሞክራሲ ለመናድ እንደምንፈልግ የሚያስመስል ክስ ከደቡብ አፍሪቃ ጋር ያለንን የሚያኮራና የረጅም ዓመታት ግንኙነት መንፈስ የሚጻረር ነው። ሀርቪ አክለውም ሲአይኤ በ1960ዎቹ ዓመታት ደቡብ አፍሪካ ውስጥ ያካሂድ ነበር ስለተባለው እንቅስቃሴ ኤምባሲያቸው አንዳች መረጃ እንደሌለው አመልክተዋል። ሁለቱ መንግስታት አሁንም ግንኙነቶቻቸውን ይበልጥ ለማጠናከር በቁርጠኝነት እየሰሩ መሆናቸውን አሜሪካዊቱ ሃርቬም ደቡብ አፍሪቃዊው ሞኒላም አስረግጠው ተናግረዋል። ወደ መጨረሻው የዕለቱ የመጽሔት ርዕስ እናልፋለን። የናይጄሪያውን ጽንፈኛ እስላማዊ ቡድን ቦኮ ሐራምን እየወጉ ያሉት ኅብረ ብሔራት ኃይሎች በቅርቡ አምስት የቡድኑን መሪዎች አስረዋል። ቡድኑ አግቷቸው የነበሩ ብዛት ያላቸውን ሴቶችና ህጻናትን ማስለቅቀዋል። ዘገባውን ቆንጅት ታዬ ታቀርባለች። የምዕራብ አፍሪካ ሀገሮች መሪዎች የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ እና የብሪታንያና የአሜሪካ ከፍተኛ ዲፕሎማቶች ናይጄሪያ ዋና ከተማ አቡጃ ውስጥ ተሰባስበው ስለ ክልሉ ጸጥታና ጽንፈኛውን ቡድን በምን አይነት ስልት ብንፋለመው ይበጃል ብለው እየተወያዩ ባሉበት ወቅት ነው ይህ ዜና የተሰማው የፈረንሳዩ ፕሬዚደንት ኦላንድ። አሁን የደረስንበት ውሳኔ ላይ በጣም አድርጌ አጽንኦት መስጠት እፈልጋለሁ። እርግጥ ነው ይህ የምንዋጋው ጠላታችን የተወሰነ ሽንፈት ደርሶበታል። ግን አሁንም ቢሆን በጦርነት ደረጃ የሚፈረጁ መሣሪያዎችን ወይም አጥፍቶ ጠፊ ጥቃቶችን የሚጠቀም እጅግ በጣም አደገኛ ቡድን ነው። ስለዚህም እኛም የስለላ አሰራራችንን ማጠናከር አለብን። ፈረንሳይም የድርሻዋን ትጫወታለች። በጉባኤው ላይ የተገኙ በርካታ መልእክተኞች በስልጠና ረገድ ለጦር ሰራዊቶችም ጭምር ስልጠና በመስጠት የበለጠ ሚና እንድንጫወት አሳስበውናል ያሉት የፈረንሳዩ ፕሬዝደንት፣ የአውሮፓ ህብረትም የበኩሉን ሚና ይወስዳል ብለዋል። የናይጄሪያው ፕሬዝደንት ሙሐማዱ ቡሃሪ በበኩላቸው ሲናገሩ ቦኮ ሐራም እየተጠቃ ባለበት ወቅት እኛ የነበረን ብቸኛው ስጋታችን ቡድኑ ለእስላማዊው መንግሥት ቡድን ለአይሲል ታማኝነቱን መግለጹ ነበር። በእውነቱ የሆነ እንደሆነ አይሲል በጦር መሣሪያ ረገድም ይሁን በገንዘብ ለቦኮ ሐራም ምን ሲልክ እንደነበር ምንም አይነት የተጨበጠ መረጃ የለንም። ይሁን እንጂ ታማኝ ነኝ ከማለቱ ብቻ ተነስተን የጦር መሳሪያ ምናልባትም ገንዘብ ሳይሰጣቸው አይቀርም ብለን መናገር እንችላለን። ሀገራቸው ሽብርተኝነትን የሚያስፋፉትን ምክንያቶች ለማስወገድ እንዲቻል በቻድ ሀይቅ ክልል ልማት ለማካሄድ ወደ አንድ ቢሊዮን ዶላር ገደማ እንደሚያስፈልጋትም የናይጄሪያው ፕሬዝደንት አስታውቀዋል። ይህ በእንዲህ እንዳለ ካሜሩንና ተባባሪዎቿ የህብረ ብሔራቱ ሀይሎች ባለፈው ሳምንት በቦኮ ሀራም ላይ ባካሄዱት ሁለት የጥቃት ዘመቻዎች ድል መጎናጸፋቸውን ቅዳሜ ዕለት አስታውቀዋል። የቆሰሉ 30 ካሜሩናውያን ወታደሮች ከናይጄሪያ በሚያዋስነው ድንበር ወደሚገኝ የጦር ሰራዊት ሆስፒታል መወሰዳቸው ነው የተገለጸው። አምስት የቦኮ ሀራም መሪዎች ሲማረኩ፣ ብዛት ያላቸው ነውጠኞች ተገድለዋል ሲል ህብረ ብሔራቱ ሀይል አስታውቋል። በጽንፈኛው ቡድን የተጠለፉ ስልሳ ሴቶችና ህጻናት በዚህ በሰሞኑ ጥቃት እንደተለቀቁም ገልጿል። የካሜሩን ቃል አቀባይ ኢሳ ቺሮማ በሰጡት ቃል አንድም ወታደር አልተገደለብንም፣ በርካቶች ግን ቆስለዋል ነው ያሉት። ለቆሰሉት ወታደሮች ፈጣንና ጥሩ የህክምና እንክብካቤ እየተደረገ መሆኑን ትናንት ሆስፒታሉን የጎበኙ የመከላከያ ሚኒስቴር ባለስልጣን አስታውቀዋል። የወታደሮቹ ቃል አቀባይ አብዱላይ ቤሎ እንዳሉት ቁስለኞቹ ወታደሮች ወደ ጦር ሜዳው ተመልሰው ሽብርተኛውን ቡድን ድል ለመምታት ዝግጁ ናቸው። በከፍተኛ የውጊያ ሞራል ላይ ያሉት ወታደሮች ቶሎ ድነው ወደ ጓዶቻቸው ለመመለስ በጉጉት ላይ ናቸው ነው ያሉት ቃል አቀባዩ። ጎሼና ኩምቺ የሚባሉት የናይጄሪያ ግዛቶች የአጥፍቶ ጠፊ ቦምብ ጥቃት አድራሾች በተለይም የልጃገረዶቹ ማሰልጠኛ አምባ እንደሆኑ ነው ካሜሩን የምትናገረው። ቦኮሃራም ወደ አጥፍቶ ጠፊ ጥቃት ይበልጡን እያዘነበለ የመጣው ከካሜሩን፣ ከናይጄሪያ፣ ከቻድ፣ ከቤኒንና ከኒጀር የተውጣጣ 8 ሺህ ሰራዊት ያለው የጋራ ግብረ ኃይል ጠንካራ ይዞታውን በውጊያ እያጣደፈበት በመሆኑ የውጊያ ኃይሉ እጅግ ስለተዳከመ ነው ትላለች ካሜሩን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዲስ አበበንን ሁለተኛውን አጋማሽ እየጀመርን ነው። ቀደም ብለን በመግቢያው ያስተዋወቅ ነው፣ እንዲሁም የመጀመሪያውን ክፍል ያስተናገድ ነው የእስክንድር ፍሬው ቃለ ምልልስ ነው የሚቀድመው። ወደዚያው እናመራለን። አሁን እንዳስተዋወቅ ነው ተከታዩ ዝግጅት ወቅታዊውን የኦሮሚያ የጸጥታ ሁኔታ አስመልክቶ የክልሉ መንግስት ዲስትሪክት የኮሚኒኬሽን ጉዳዮች ቢሮ ኃላፊ እና የካቢኔ አባል አቶ ፈቃዱ ተሰማ ከአሜሪካ ድምጽ ጋር በተለይ ያደረጉት ቃለምልስ ቀጣይ ክፍል ነው። ቃለምልሱ የተካሄደው ባለፈው ቅዳሜ በአሜሪካ ድምጽ ራዲዮ የተላለፈውን እና ሶስት የኦሮሞ ፌዴራሊስት ኮንግሬስ አባላት ለተሳተፉበት ውይይት ምላሽ ነው። በመጀመሪያው ፕሮግራሙ አጋማሽ የቀረበው የቃለምልሱ ክፍል የቢሮ ኃላፊ እንዳሉት ወቅታዊውን የኦሮሚያ ሁኔታ አስመልክቶ ሶስቱ የ ኦፌኮ ባለስልጣናት የተናገሩት የተሳሳተ ነው። የዚህኛው ክፍል ደግሞ የሚጀምረው የመማር ማስተማሩ ሂደት ወደ ነበረበት ቦታ አልተመለሰም፣ የተፈጠረው የፍርሀት ድባብም ተማሪዎች እንዲማሩ አላስቻለም በሚል ከሶስቱ የኦሮሚያ ከተሞች ካነጋገሩን የኦሮሞ ፌዴራሊስት ኮንግረስ አባላት ለተነሳው አስተያየት አቶ ፈቃዱ በሚሰጡት መልስ ነው። እስክንድር ፍሬ ሆኖ አቶ ፈቃዱን ያነጋገራቸው። አቶ ፍቃዱ፣ ሌላው የተነሳው ነጥብ በተቃዋሚ ፓርቲ አባላቱ ማለት ነው፣ የመንግስት ሰራተኞች ወደ መስሪያ ቤት ይሄዳሉ እንጂ ስራ አይሰራም። የመማር ማስተማሩ ሂደትም ወደ ተለመደው ሁኔታ አልተመለሰም። ለምሳሌ በምዕራብ ወለጋ ከህዳር ወር ጀምሮ ያው የተቃውሞ እንቅስቃሴው ከተጀመረበት ጊዜ ጀምሮ ማለታቸው ነው ተማሪዎች በፍርሃት የተነሳ መማር አልቻሉም የሚሉ የልማት እንቅስቃሴም ተዳክመዋል የሚሉ አስተያየቶችም ተነስተዋል። በዚሁ ቃለ መጠይቅ በዚህ ላይ ያለዎት ምላሽ ምንድን ነው? ጠፊ ውይይቶች ተደርገዋል። መጀመሪያዎቹ አካባቢ በተለይም በምዕራቡ የኦሮሚያ ክፍሎች እዚያም እዚህም ሰፋ ያለ ወይም ደግሞ የእውቀትና ብጥብጥ እንቅስቃሴዎች እንደነበረ ይታወቃል። በዚህ አካባቢ ይህንን ሊመጤን የሚችል ከህብረተሰቡ ከወላጅ ከመምህራን፣ እንዲሁም ደግሞ ከተማሪዎች ጋር ሰፋፊ የሆኑ መድረኮች ተፈጥሯል ማለት ነው። መድረኮቹ ከተፈጠሩ በኋላ የተሻለ መግባባት የሚባል የተፈጠረበትና የተመለሱበት ሁኔታ ነው ማለት ነው። ያለው የመንጠባጠብ የመቆራረጥ ሁኔታዎች በአንዳንድ አካባቢዎች የሚገለጽ አለ። ዞሮ ዞሮ ግን ከዚህ ከፍርሃት የሚነሳ ነገር እና ከፍተኛ የሆነ ውይይት ከወላጅ ጋርም ከመምራርም ጋር ከትምህርት ተቋማቱ ጋር ራሱ ከተማሪዎችም ጋር የተደረገበት ሁኔታ ስላለ ይህ ወደ ቀድሞ ቦታ የተመለሰበት ሁኔታ አለ ማለት ነው። በሌላው የመንግስት ሰራተኞች ይገባሉ። ይህንን ማጣራት ይቻላል። እና ሁሉም መስሪያ ቤት እኛ እንደምናውቀው የመልካም መስተዳደር እቅዶችን አውጥቶ ለይቶ ከዚህ በፊት ከነበረው በላይ ህዝቡን መካስ አለብን በሚል ስሜት ከፍተኛውን እንቅስቃሴ እየተደረገን ያለው ገብቶ የሚወጣ ሊኖር ይችል ይሆናል። አጠቃላይ የክልሉን ሲቪል ሰርቪስ የሚገልጽ ነገር አይደለም ማለት ነው። ገብቶ ሊኖር ይችላል ሲሉ ገብቶ የሚወጣ ሊኖር ይችላል ስል በኮሚትመንት ማ ሰራተኛ ነው ያለው ብሩ በርከት ያለ ሊኖር የሚችለው። ስለዚህ ከፖለቲካዊ ውግንና የሚሆን ከተለያየ አላማ አድርጎ የሚሆን በግለሰብ ደረጃ ሊገለጽ የሚችል ነገር ሊኖር ይችላል ማለት ነው። ከዚህ ውጭ ግን የክልሉን ሲቪል ሰርቪስ ሰራተኛ ገብቶ ይወጣል እንጂ አይሰራም የሚል ነገር ሊኖር አይችልም። ይሄ ክልሉንም ሊገልጽ አይችልም ማለት ነው። ግጭቱ ወይም ተቃውሞ ኦሮሚያ ውስጥ ከተነሳ ጊዜ ጀምሮ ተቃዋሚ መድረክ በተለይም የኦሮሞ ፌዴራሊስት ኮንግረስ የመድረክ አባል የሆነው ያነሳቸው የነበሩ ቅሬታዎች፣ አስተያየቶች አሉ። ኦህዴድ የክልሉ ገዥ ፓርቲ የሆነው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ተሰሚነቱን አጥቷል ክልሉን ለማስተዳደርም ከዚህ በኋላ የሞራል ብቃት የለውም የሚሉ አስተያየቶች ሲሰነዘሩ ቆይተዋል። አሁንም በሰሞኑ በቃለ ምልልስ ከተቃዋሚ ፓርቲ አባላት ጋር በተደረገዋል ይሄው ነገር ተነስቷል። ኦህዲድ ከዚህ በኋላ የህዝቡን ተቀባይነት አጥቷል። በዚህ አሁን በቅርቡ በነበረው ኦሮሚያ ውስጥ በተፈጠረው ሁኔታ ምክንያት የሚል አስተያየትም ተሰንዝሯል እና ምንድ ነው የርሶ ምላሽ? ያው የእነሱ የሁልጊዜ ዝማሬ ነው ማለት ነው። የሁልጊዜ ዝማሬ ብቻ ሳይሆን የሚፈልጉትም ነው ሚመስለኝ በህልም ደረጃ ሊሳካ የሚፈልገው ይሄ ነው ማለት ነው። ይሄ ግን በተገላቢጦሹን ያለው ችግሩ በተፈጠረበት ማግስትም እኛ የመረጥነው ኦህዴድን ነው እየጠየቅንም ያለ ነው ኦህዴድን ነው ይሄንን ሊመልስ የሚችል ብቃት ያለው ኦህዴድ ነው ብሎ በግልጽ ነው ህዝቡ የተናገረው ማለት ነው። ብጥብጡም ትርጉም ባለው ደረጃ የተነሳው እነዚህ ነገሮች እንድት መልሶ ስለፈለገን ነው። የመልካም አስተዳደር ችግሮች አሉ። አንዳንድ ቦታዎች አስተዳደራቸው ተበላሽተዋል። ይህንን አስተዳደራቸው ወደ ነበረ ድሮ በምናቃቸው ደረጃ መመለስ አለባቸው የሚል ነው ማለት ነው። ስለዚህ ይህንን በምርጫ 2007 በከፍተኛ ደረጃ ሌሎች በሀገር ውስጥ የሚንቀሳቀሱ የኦሮሞ ተቃዋሚ የፖለቲካ ፓርቲዎች ሲያነሱት የነበረ ነው። አዲስ አጀንዳ አይደለም ማለት ነው። ወደፊትም በዚህ ጉዳይ ላይ አዲስ አጀንዳ አላቸው ብዬ አላስብም። ሁሌ የሚያነሱት ነው። በእኛ በኩል ግን ህዝቡ በተጨባጭ ማለት ነው የሞራል ብቃት ብቃትም ሞራሉም ያለው ድርጅት መሆኑ ወሬ ሳይሆን በተጨባጭ ያስመዘገበ ነው ማለት ነው። የአምስት ዓመት ኦሮሞ ራሱን ራሱ የማስተዳደር ያመጣው ማን እንደሆነ ያቋል ማለት ነው። በኦህዴድ የጠራና ብቃት ያለው ህዝባዊ ገንትነት የተላበሰ ድርጅት ከመሆኑ ጋር ተያይዞ የአምስት ዓመት ጉዞ ኦሮሚያ ክልል በአጠቃላይ የት ነበር ኦሮሚያ የሚለው ነበር ወይ? ማን የፈጠረው ብለን ስናይ ኦህዴድ የፈጠረው በትግሉ ማለት ነው። መስዋዕትነት አኩሪ መስዋዕትነት ከፍሎ ማለት ነው የኦሮሞ ህዝብ ገጠሩ ከተማው ምን ሁኔታ ላይ እንደነበረ አሁን ምን ሁኔታ ላይ እንዳለ ይታወቃል። ጠያቂ ህዝብንም ቢሆን የፈጠረው ኦህዴድ ነው ማለት ነው። አይደለም መድረክ ወይም ደግሞ ኦሮሞ ፌዴራል መድረክ አይደለም ማለት ነው የፈጠረው። ለእነሱም ቢሆን ጥሩ መድረክ ያመቻቸው ኦህዴድ ይመስለኛል። ለነሱ ለራሳቸው ለመድረግ ይህ እድል እንዲገኝ ያደረገው ኦህዴድ ኢህአዴግ ነው ማለት ነው። መልቲ ፓርቲ ሲስተም ወይም ደግሞ የምድብ ለፓርቲ ስርዓት የፈቀደው ህገ መንግስት ላይ እንዲኖር ያደረገው ኦህዴድ ኢህአዴግ ነው የታገሉት ማለት ነው። ከኦህዴድ በላይ ከኢህአዴግ በላይ በኢትዮጵያ መቀየር ላይ በኦሮሚያ መቀየር ላይ ሞራልና ብቃት አለው ብዬ አላስብም። እነዚህን ግን እንደ ተቃዋሚ ፓርቲ አስተያየት ከመውሰድ በዘለለ እስካሁን ያነሳናቸውን አጠቃላይ ነጥቦች ለምሳሌ ህዝቡ ውስጥ የተለየ ስሜት ተፈጥሯል ወይም ፍርሃት አለ፣ የመከላከያ ኃይል የፖሊስ ኃይል በአካባቢው ከዚህ ቀደም ከለመደው በበዛ ሁኔታ ሲመለከት ማለት ነው። አንዳንድ እንቅስቃሴዎች ተዳክመዋል። ህብረተሰቡ እንደ ቅሬታዎች አሉ ሲባሉ እናንተ የምታጠሩበት ሁኔታ አለ ወይ ሲሉ የሚጠይቁ አሉ። ለምሳሌ የክልሉ መንግስት ኦህዴድ በእውነት እንዲ ያለው ህዝቡ መሀል ብሎ የሚያጠራበት ሁኔታ አለ ወይ? ምክንያቱም የኦህዴድ አመራሮችም የሀገሪቱም ጠቅላይ ሚኒስትር አቶ ሀይለማርያም ደሳለኝም ተገቢ የሆነ የህዝብ ብሶት መኖሩን እንደሚታወቅ ተናግረዋል። ተገቢ የሆነ ጥያቄ ያለው ህብረተሰብ ክፍል እንዳለ ተናግረዋል። በጣም ትክክል እኛ በየቀኑ ነው ማለት ነው የህዝቡን አስተያየት ፓብሊክ ኦፒኒየን ሰርቬ ወይንም ደግሞ ጥናት የናሙና ጥናት ይሰራል ማለት ነው በየጊዜው የማይሰራበት ቀን የለም ወደው ለማስተካከል ጥረት ይደረጋል ችግሮቹ ይሄ በተለይ የህዝብ ብሶት የተባለው የመልካም አስተዳደር ተብሎ የተነሳው ሂደት ነው ማለት ነው። አንዳንዶቹ ሂደት ነው አሁን ያለው ጥያቄዎች ቢመለሱ ነገ ደግሞ ሌላ ጥያቄ የለም ማለት አይደለም። አዳጊ ሀገርና አዳጊ ኢኮኖሚ፣ አዳጊ ህብረተሰብ ነው እየተፈጠረ ያለው ማለት ነው። ስለዚህ ጥያቄው ጨምራል እንጂ ቀነሳል ብለን አናስብም። በዚህ ሊመጥን የሚችል በየጊዜው እንዳልከው አሰስመንት እየሰሩ የናሙና ጥናቶችን የህዝብ አዝማሚያን እያወቁ አስፈላጊ የሆነ መልስ እየሰጡ መሄድ ተገቢ ነው የሚሆነው ማለት ነው። ተቃዋሚ ፓርቲዎች ስላላንሶ ስላላነሱ አይደለም ማለት ነው። ህዝቡ በተጨባጭ የሚያነሳው ምንድን ነው የሚለውን ነገር ማየትና በዚህ ደረጃ መመለስ ተገቢ ነው የሚሆነው ማለት ነው። በሌላ ከሰራዊት ጋር ተያይዞ የተነሳው ነገር የተፈጠረው ሁኔታ ነው። ይህንን የፈጠረው ይሄ ደግሞ የተወሰነ ጊዜ ማለት ነው። ሙሉ በሙሉ ወደ ነበረበት ሁኔታው እንዳጠቃላይ በማህበራዊ እንቅስቃሴ በአጠቃላይ ተመልሰዋል። በዚህ ደረጃ ተመልሰዋል ሲባል ግን ፍላጎቶች የሉም ማለት አይደለም ማለት ነው ፍላጎቶቹ ትርጉም ባለባቸው ባሉ አካባቢዎች ህብረተሰቡ ከፍርሃትና ከመሸማቀቁ ወጥቶ የሆነ ኃይል ተደራጅቶ መጥቶ ቤቱን አፍርሶ መንገድ ዘግቶ የሆነ አቃጥሎ የፈጠረው ከፍተኛ ፍርሃት ስለነበረ ያ የፍርሃት ድባብ ሙሉ በሙሉ ማለት ነው ህዝቡ ወደ ራሱ ቀልብ ተመልሶ ይህ አካባቢ ጸጥታ እኔ የሚጠብቀው ብሎ ኦንቦርድ እስከሚሆን ብቻ ነው ይህል የሚቆየው ይህንን ለማድረግ ቦታዎቹ ተጠንቶ ነው ስምሪት እየተሰጠ ያለውና በዚህ ደረጃ ነው ማለት ነው ስለዚህ ይህ አካልም የህዝቡን የራሱን መተማመን የሚገነባና የሚያጠናክር ስለሆነ የጸጥታውን ፓርትነት ይሰራሉ። የፖለቲካና አስተዳደር ነገሩን ደግሞ የክልሉ ሙሉ በሙሉ ይሰራል። ጸጥታውንም ቢሆን ደግሞ በጋራ ተሰርቶ በአጠቃላይ ማለት ነው የእለት ዕለት ሁኔታ በየጊዜው ማለት ነው የተጀመረው ነገር ለበለጠ በተለይ የሁለተኛ ጂቲፒ ከፍተኛ ርብርም የሚጠይቅበት የሁለተኛው የእድገትና ትራንስፎርሜሽን ዙሪያ መለስ የህዝብ የላቀ ተሳትፎ የሚጠይቅ ስለሆነ አንዳችም አካባቢ አንዳችም ቀበሌ አንዳችም የህብረተሰብ ክፍል ሳይቀር የሚያነቃጠምቅበት ሁኔታ ነው በባህሪው የሚጠይቀው ና በዛ ደረጃ ማንቀሳቀስ እንዲቻል ተደርጎ እየተሰራ ነው የሚገኘው ማለት ነው። አቶ ፍቃዱ፣ የማህበራዊ መገናኛ ዘዴዎች ትዊተር፣ ፌስቡክ፣ ሌሎችም ኦሮሚያ ውስጥ አይሰሩም ወይም በአንዳንድ የኦሮሚያ አካባቢዎች አይሰሩም የሚልም ነገር አለ። በዚህ ላይ ምንድነው የእርሶ አስተያየት? እናንተ የምታውቁት ነገር አለ? በዚህ ማህበራዊ ድረ ገልጾች ያው እኛም እንጠቀማለን እኛ መጠቀም ከቻልን ለእኛ ብቻ አይሆንም ለሁሉም ይሆናል የሚል ነገር ነው ያለኝ ያው በአጠቃላይ የስልክ ና የኔትወርክ መቆራረጥ እንዲሁም ደግሞ የመብራት መቆራረጥ እንዳለ ይታወቃል ህዝቡም ያውቃል እኛም እናውቃለን ችግሩን ለመፍታትም መንግስት እየተረባረበን አንዳንድ ቦታዎች አጠቃላይ መስመሮቹን የመቀየር እንደዚህ አይነት ስራዎች ይኖራሉ እንደዚህ አይነት ሊያጋጥም ይችላል ማለት ነው ግን ኢንቴንሽናሊ የሚቋረጡበት ሁኔታ ይኖራል ብና አንገምትም። ሆነ ተብሎ ትዊተር ፌስቡክ አሁን ለምሳሌ ብሉምበርግ የተባለው ዓለም አቀፍ የዜና ወኪል በቅርቡ ያሰራጨው መረጃ ኦሮሚያ ውስጥ አንዳንድ አካባቢዎች የትዊተር እና የፌስቡክ ሌሎች ማህበራዊ መገናኛ ዘዴዎች አይሰሩም የሚል ዘገባ ወጥቶ ነበር። ዘገባው ትክክል ነው ብዬ አላስብም። እኔ እስከማውቀው ድረስ እንደ ክልል መንግስት ቃል አቀባይ ሆን ተብሎ በዚህ ደረጃ የሚደረግ ነገር የለም። አቶ ፈቃዱ ተሰማ የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ እንደዚሁም የካቢኔ አባል በጣም ነው ማመሰግነው ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጭ ነው። አመሰግናለሁ። ኔ እስክንድርን እንግዳውን እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በሰሎሞን ክፍል እየተዘጋጀ የሚቀርበው ሳምንታዊ ስፖርት ፕሮግራም ይቀጥላል። ዝነኛው ኢትዮጵያዊ የረጅም ርቀት ሩጫ አሰልጣኝ ዶክተር ወልደ መስቀል ኮስትሬ አረፉ። አሰልጥነው ለከፍተኛ ስኬት ካበቋቸው አትሌቶች መካከል ኃይሌ ገብረ ሥላሴ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባና ደራርቱ ቱሉ ይጠቀሳሉ። የዝግጅት ክፍላችን ይዘከራቸዋል። እንደምን አመሻችሁልኝ የተከበራችሁ አድማጮቼ። ሌሎች ዜናዎችንም ይዘናል። አብራችሁን ቆዩ። ዜና እረፍቱን እናስቀድም። የዶክተር ወልደ መስቀል ኮስትሬ ከዚህ ዓለም በሞት የመለየት ዜና በጥልቅ እንዳሳዘነው ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር አይኤ.ኤ.ኤፍ መግለጫ ያወጣው ወዲያውኑ ነው። ዶክተር ወልደ መስቀል የድርጅቱን እንደ አውሮፓውያን ዘመን አቆጣጠር የ2006 ዓ.ም የአሰልጣኞች ሽልማት ማግኘታቸው ይታወቃል። ዶክተር ወልደ መስቀል በብዙዎች ዘንድ የሚታወቁት ለኢትዮጵያ በረጅም ርቀት ስፖርት ባስገኙት ታላቅ ስኬት ሲሆን ወጣቶችን በሥነ ምግባር በመኮትኮትም ይመሰገናሉ። ለረጅም ጊዜ ታመው የቆዩትን አሰልጣኝ ኮስትሬ በማጣታችን እናዝናለን ሲልም ዓለም አቀፉ የአትሌቲክስ ማኅበራት ፌዴሬሽን በመግለጫው አክሏል። ዶክተር ወልደ መስቀል ኮስትሬ አሰልጥነው ለከፍተኛ ስኬት ካበቋቸው መካከል የኦሎምፒክ ሻምፒዮኖቹ ኃይሌ ገብረ ሥላሴ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባና ደራርቱት ሁሉ ይጠቀሳሉ። እርሳቸውም በመካከለኛ ርቀት ሩጫ ውድድር ታዋቂ የነበሩት ወልደ መስቀል ኮስትሬ በ1960ዎቹ ነበር በሃንጋሪ የስፖርት ሳይንስ ትምህርት የቀሰሙት። ዶክተር ወልደ መስቀል ጥሩ እንግሊዝኛ ቋንቋ ተናጋሪም ነበሩ። እንደ አውሮፓውያን ዘመን አቆጣጠር ከ1972 ኦሎምፒክ ጀምሮ በቀጣዮቹ 30 ዓመታት ኢትዮጵያ በተሳተፈችባቸው ኦሎምፒኮች ሁሉ አትሌቶችን ለከፍተኛ ስኬት በማብቃት ለሚታወቁት ለዶክተር ወልደ መስቀል ኮስትሬ ቤተሰብና አትሌቶች በሙሉ ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር መጽናናቱን ይመኛል ብሏል። ወደ አዲስ አበባ እንሄድና ገዛኸኝም ስለ ዶክተር ወልደ መስቀል ኮስትሬ ማረፍ ያጠናቀረውን አጠር ያለ ዘገባ እናድምጥ። የአትሌቲክስ ስፖርትና የአትሌቶች አባት እንዲሁም ለኢትዮጵያ አትሌቲክስ ስፖርት ጉልህ የስኬት አሻራ ያኖሩት ዶክተር ወልደ መስቀል ኮስትሬ ትናንት ማምሻውን አርፈዋል። ሀገራቸውን በዓለም የአትሌቲክስ ስም ማማ ከፍ አድርገው በማስቀመጥ ታሪክ የሰሩት ዶክተር ወልደ መስቀል ኮስትሮ የኢትዮጵያ ብሔራዊ አትሌቲክስ ቡድን በዋና አሰልጣኝነት በረዥም ዓመታት ሰርተዋል። ዶክተር ወልደ መስቀል ከባርሴሎና እስከ ቤጂንግ ኦሎምፒክ ማለትም በአምስት ኦሎምፒኮች እና በሌሎችም ዓለም አቀፍ ውድድሮች አርባ አምስት ሜዳሊያዎች አስመዝግበዋል። የኢትዮጵያ አትሌቶች ላስመዘገቡትም አንጸባራቂ ድል የላቀ ድርሻ ያበረከቱት ታላቅ ስፖርት ሳይት ብሩ ናቸው። በታላቅ ስኬትና ዝና ካበቋቸው መካከል አትሌት ስለሽቱን ዜና እረፍታቸው እንዳስደነገጠው እንዲህ ገልጸዋል። ዜናውን በሚያው የመሞታቸውን ሳይሰማ በጣም ነው የተመጠሱት። ብዙ ጊዜ ያው ከልጃቸው ጋር ነበር። ልጃቸው ማታ የነገረኝ ስራቸውን የሚወዱ እና ሙሉ ህይወታቸውን አትሌቲክሱ ሰጥተው በየትኛውም ሰዓት ጤናማ በነበሩበት ሰዓት በየትኛውም ሰዓት ከስታዲየም እና ከአትሌቲክስ የማታጣቸው ሰው የነበሩ ሰው ናቸው፣ እና ለስራቸው በጣም ትልቅ ክብር ያላቸው ምንም አይነት ነገር ሌላ አይነት ሌላ አላማ የሌላቸው እና ከአትሌቲክስ ውጭ ሌላ ህይወት ያለ የሚመስላቸው አይነት ሰው አልነበሩም። ዝነኛው አትሌት ሀይሌ ገብረስላሴም በሳቸው መሞት ድንጋጤው እስካሁን እንዳልለቀቀው እና

ከረጅም ጊዜ ህመም በኋላ በስድሳ ስድስት ዓመታቸው ያረፉት ዶክተር ወልደ መስቀል የቀብር ስነ ስርዓታቸው ነገ እንደሚፈጸም ታውቋል። በሌላ ዜና አድማጮች፣ በፌዴራል ማረሚያ ቤቶች ስፖርት ክለብ ውስጥ በመካከለኛ ርቀት ማለት ስምንት መቶ ሜትር ተወዳዳሪ የነበረችውና በብሔራዊ ቡድን ውስጥ በተለያዩ ጊዜያት ተመራጭ በመሆኑ የምትታወቀው የአስራ ዘጠኝ ዓመቷ አትሌት ኩለኒ ገልቻ ከወንድ ጓደኛዋ ጋር በተፈጠረ አለመግባባት በአትሌት ጓደኛዋ እጅ ሕይወቷ በስለት ማለፉን የኢትዮጵያ አትሌቲክስ ፌዴሬሽን የፌዴራል ማረሚያ ቤቶች ስፖርት ክለብን በምንጭነት ጠቅሶ ለአሜሪካ ድምፅ ገልጿል። ጽዮን ግርማ የኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ የጥናት ባለሙያ አቶ ስለሺ ብስራትን አነጋግራ ተከታዩን አጠር ያለ ዘገባ አቅርባለች። የአትሌት ኩለኒ ገልቻ ገዳይ እንደሆነ የተጠረጠረው ጓደኛዋ ራሱ እጁን ለፖሊስ በመስጠቱ በቁጥጥር ስር ውሮ ምርመራ እንደተጀመረ አቶ ስለሺ ብስራት ገልጸዋል። አትሌቷ ለወደፊቱ በጣም ተስፋ ያላት አትሌት እንደነበረች ውጤቷ ይገልጽ ነበርም ብለዋል። ይሄ መካከለኛ ርቀት የሚባለው ውድድር አብዛኛውን ጊዜ እኛ ብዙ የገባንበት ውድድር አይደለም እና ብልጭ ድርግም የሚል አይነት ሁኔታ ይታይበት የነበረ ነው። ከበፊት አሁን ላይ ከቅርብ ጊዜያት ወዲህ እነ አትሌት ፋንቱ መጊሶ እነ መሀመድ አማን እነ ሊዲያ መለሰ እና የመሳሰሉ አትሌቶች ብቅ ብቅ እያሉ የመጡበት ነው እና ከእነሱ መካከል አንዷ አትሌት ሁለት ደቂቃ ከዜሮ ስድስት ከስልሳ ስምንት ማይክሮ ሰከንድ የግል ምርጥ ሰዓት የነበራት ናት። በተለይ አሰላ ላይ የተካሄደው ውድድር ላይ ከዛ ቀጥሎ እንደገና አፍሪካ ጨዋታ ኢትዮጵያን ወክላ ጋቦሮኒ ላይ ተሳትፋ ነበረ። ሁለት ሺህ አስራ አራት ማለት ነው። እዛ ላይ ሁለት ዜሮ ሰባት ዜሮ አምስት የሆነ ሰዓት ነበራት እና አትሌቷ ለወደፊቱ ተስፋ ያላት አትሌት መሆኗን ውጤቷ ያመለክታል። ፌዴሬሽኑ በአትሌት ኩለን ሞትና የአሟሟት ሁኔታ በጣም ማዘኑን አቶ ብስራት ጠቁመው፣ ሴት አትሌቶችን ከእንዲህ አይነት አደጋ ለመታደግ የተለየ ስልጠና እንደሚያስፈልግ ተናግረዋል። በዚህ እድሜ በዚህ አይነት ሁኔታ ህይወት ማለት ማለት እጅግ በጣም አሳዛኝና አስጠቃቂ ነው። ጉዳዩ የሚመለከታቸው አካላት በተለይ ሴት አትሌቶቻችንን ይሄ ላይፍ ስቲል በማሰልጠን ህይወት ማለት ክህሎት ባለው ነገር ማለት፣ አብዛኛዎች ከገጠሩ የኢትዮጵያ ክፍል ነው የሚመጡትና ብዙ የህይወት ኤክስፖዠር የላቸውም። ለህይወት የተጋለጡ አይደሉም እና በቀጥታ ሩጫውን ነው የሚሮጡት እና የህይወት ተሞክሮ የላቸውም፣ የህይወት ልምድ የላቸውም እና እንደዛ አይነት ስልጠና በክለቦቻቸው ሊያገኙ ይገባል። ምክንያቱም አሁን የተፈጠረው አይነት አደጋ ይቀንሳል፣ በዛ አይነት መንገድ ቢሆን ማለት ነው እና ይህን ጉዳይ ክለቦች በጣም ትኩረት ሰጥተው በተለይ ወንዶችም ሴቶችም አትሌቶቻቸው ህይወት ተሞክሮ የሚባለውን ነገር ወይም የህይወት ክህሎት የሚባለውን ነገር ስልጠናውን ሊያሰጧቸው ወይም ሊሰጧቸው ይገባል የሚል አቋም አለው ፌዴሬሽኑ። የአትሌት ኩለኒ ገልቻ አስክሬን በሚኒሊክ ሆስፒታል ምርመራ ሲደረግለት ቆይቶ ግንቦት አምስት ቀን ሁለት ሺ ስምንት አመተ ምህረት ላይ በትውልድ አካባቢዋ በኦሮሚያ ክልል አምቦ ከተማ የቀብር ስነስርዓቷ መፈጸሙም ታውቋል። በአትሌቲክስ የሩጫው ስፖርት ዜና በቤይጂንግ ማራቶን አሸናፊ ወጣት ኤርትራዊ ግርማይ ገብረስላሴ ስላሴ በበርን ስዊዘርላንዱ የቅዳሜ ግማሽ ማራቶን ድል ተቀዳጅቷል። በማራቶን የዓለም ሻምፒዮኑ ግርማይ ታዋቂ ኬንያውያን ሯጮችን አሳፍሯል። ቤርናርድ ሜታካን ከአንድ ደቂቃ በላይ ጥሎት አልፏል። በመጨረሻም ለሀገር ውስጥና ለአውሮፓ ፕሪምየር ሊግ እግር ኳስ ዜና እንደገና ወደ ገዛሃኝ እመልሳቸዋለሁ። ፕሪምየር ሊጉ ካለፉት ሁለት ሳምንት ከታየበትና ከደረሰበት የጎል ድርቅ የተላቀቀበት ሳምንት ሆኗል። በአምስት ጨዋታ አስራ ሶስት ጎል ከመረብ አርፈዋል። በሁለተኛው ዙር እያንሰራራ የመጣው ኢትዮጵያ ቡና ደደቢትን ከጨዋታ ቢጫ ጋር ሶስት ለባዶ አሸንፈዳል። የቡና ደጋፊዎች ብዙን ጊዜም ያማረሩት ሲበረታም ሲተችት የነበረው ወጣቷጭ ሳዲቅ ሰቾ በአርብ ዕለቱ የጎል ማግባት ፍላጎቱ ወለል ብሎለት አምሽቷል። ሶስቱንም ጎል በማስቆጠር የቀደምት ትችቶቹ በሙገታና በዜማ አወራርዟል። የቡና ዜግላችን ሳዲቅ ነው ልጃችን በሚል ዜማ ተሙግቷል። ቅዱስ ጊዮርጊስ ወደ ሆሳና ተጉዞ ባለሜዳውን ሀዲያ ሆሳናን ሁለት ለባዶ አሸንፏል አሸንፎ ተመልሷል። ባላጌ ሰይድ ሁለቱንም ጎሎች ለጊዮርጊስ አስመዝግቧል። ቅዱስ ጊዮርጊስ የደረጃውን ሰንጠረዥ በአርባ ነጥብ ይመራል። ኢትዮጵያ ቡና በማሸነፉና ከበላዩ የነበሩትን አዳማ ከነማና ደደቢትን በመሸነፋቸው ደረጃውን በእጥፍ አሳድጎ በተረፈ አንድ ነጥብ ሁለተኛ ሆኗል። በሰላሳና በሀያ ዘጠኝ አዳማ ከነማና ደደቢት ሶስተኛና አራተኛ ናቸው። ወደ አውሮፓ ታላላቅ ሊጎች አመታዊ ውድድሮቻቸውን ትናንትና እና ከትናንት በስቲያ ያጠናቅቀዋሉ። ከአምስቱ ታላላቅ ሊጎች ምክክሩ እስከ መጨረሻው የዘለቀው በስቴላ ሊጋ ነው። ባርሴሎና ከትናንት በስቲያ እድሉን በራሱ ውጤት በመወሰን የውድድር አመት ሻምፒዮና ሆኗል። ባርሴሎና ግራናዳ ሶስት ለባዶ አሸንፎ ሻምፒዮንነቱን በዘጠና አንድ ባረጋገጠበት ጨዋታም ሶስቱን የሚያገባው ሉዊስ ሱዋሬዝ ነው። በአርባ ጎል የኮከብ ጎል አግቢነቱን ያረጋገጠው ሉዊስ ሱዋሬዝ ባለፉት ሰባት አመታት ለንኝነት ና ክርስቲያኖ ሮናልዶ ምርቻቸው ይፈራረቁበት የነበረውን የኮከብ ዶላ ግዝነት ክብር ከብረ በመግባቱ ሲደነቅ ከአምስቱ የአውሮፓ ታላላቅ ልጆች ኮከብ ዶላ አስቆጣሪዎች ሁሉም በልጦ መገኘቱ ደግሞ የሰዋሪዎች ሁለተኛ ስኬቱ ነው። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ም ሰለሞንና የስፖርት ተባባሪ አዘጋጁን እናመሰግናለን። አድማጮች የስፖርት ልጆቻቸው ቀደም ብሎ በስፖርት ዘገባው እንደቀረበው እውቁ አትሌቶች ኃይሌ ገብረስላሴና ሌሎችም እንዳሉት ዶክተር ወልደ መስቀል ኮስትሬ በኢትዮጵያ አትሌቲክስ ይልቁንም ደግሞ በረጅም ሩጫ ውድድር ከፍተኛ አስተዋጽኦ ያበረከቱ መሆናቸው ይታወቃል። ለስፖርቱ ቤተሰቦችና ለቤተሰብ ዘመዶቻቸው መጽናናትንመኛ ተመሳቸው ሯጭ ነበሩ በወቅቱ ልክ ነው። አድማጮች አሁን ወደ ተከታዩ የመጨረሻው ቅንብር ነው የምናልፈው ሳምንታዊው አፍሪቃ ነክ ርዕሶች የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል አገልግሎት ዩኔስኮ ያወጣው አዲስ ዘገባ በብዙ ሺህ የሚቆጠሩ አፍሪካውያን ልጆች ለትምህርት የሚያስፈልጉ መጽሐፍት አያገኙም ወይም ከሌሎች ተማሪዎች ጋር ለመጋራት ይገደዳሉ ይላል መጽሐፍትና ብቃት ያላቸው አስተማሪዎች መኖር በመንግስታቱ ድርጅት አጋርነት የተቀየሰውን የዘላቂ ልማት ግብ ለመምታት መጽሐፍትና ብቃት ያላቸው አስተማሪዎች መኖር ወሳኝ እንደሆነ የትምህርት አሰጣጥ ባለሙያዎች ይናገራሉ። የእንግሊዝኛው ክፍል ባልደረባችን ዊልያም የግል ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች። ዩኔስኮ ያወጣው በዓለም ደረጃ ያለውን የትምህርት ቁጥጥር ፖሊሲ ጽሑፍ የመጽሐፍት እጥረት ምን ያህል እንደሆነ ይዘረዝራል። የመፍትሄ ሀሳብንም ያቀርባል። ጽሑፉ ካሜሩንን እንደ ምሳሌ ይወስዳል። አንድ የጥናት ጽሑፍ እንደሚለው አንድ የሚነበብ መጽሐፍ 12 ተማሪዎች ይጋሩታል። አንድ የሂሳብ መጽሐፍ ደግሞ ለ14 ተማሪዎች ያገለግላል። በአንዳንድ የኡጋንዳ ክፍሎች አንድ መማሪያ መጽሐፍ ለ30 ተማሪዎች ያገለግላል። የዩኔስኮውን ጥናት ያቀረቡት አስማዙ ባይሪ የመጽሐፍቱ እጥረት አስከፊነት የአንደኛ ደረጃ ትምህርት ቤቶቹ በሚገኙበት ቦታ ላይ እንደሚወሰን አስረድተዋል። መጽሐፍት በመጀመሪያ ደረጃ ትምህርት ቤቶች የመኖራቸው ጉዳይ ወሳኝ ነው፤ ምክንያቱም ትምህርት በተማሪዎች ላይ ትልቅ ተጽዕኖ የሚያሳድረው በዛው የትምህርት ደረጃ ላይ ነውና። ብዙ ልጆች ተማሪዎች ለመጽሐፍት ተደራሽነት የሌላቸውም በዛ ክፍል ነው። በተመሳሳይ ደግሞ በገጠር አካባቢ ያሉት ትምህርት ቤቶች ከፍተኛ የሆነ የመጽሐፍት እጥረት አለባቸው። የዓለም ባንክ በሚያቀርበው ምክረ ሀሳብ መሰረት ከአንድ ሀገር አጠቃላይ ባጀት ከ3 እስከ 5 ከመቶ የሚሆነው ለትምህርት ቤት መጽሐፍት መግዣ መዋል አለበት። ይሁንና ዩኔስኮ ያወጣው አዲስ ዘገባ እንደሚለው በተግባር ሲታይ ግን በመጽሐፍቱ ላይ የሚወጣው ገንዘብ አነስተኛ ነው። እንዳውም ብሩንዲንና ማዕከላዊ አፍሪካ ሪፑብሊክን በመሳሰሉት ሀገሮች ለትምህርት ቤት መጽሕፍት የሚመደበው ገንዘብ አንድ ከመቶ ብቻ እንደሆነ ዘገባው ጠቁሟል። ለመጽሕፍት እጥረት ምክንያት ከሆኑት መካከል ለትምህርት ቤት የተመደበው ገንዘብ ዘግይቶ ሊደርስ ይችላል፣ ወይም ደግሞ በሌሎች ጉዳዮች ላይ ሊውል ይችላል። አንዳንድ የአፍሪቃ ሀገሮች ደግሞ ገንዘብ ለመቆጠብ ሲሉ ጥራት የጎደላቸው ወረቀቶችና የመጻሕፍት ማጣበቂያዎች ያሏቸው መጻሕፍትን ይገዛሉ ብለዋል ዙቤሪ። ለምሳሌ ኢትዮጵያ ውስጥ የሁለተኛ ደረጃ ትምህርት ቤቶች መጻሕፍት የሚታተሙት ጥራት በሌላቸው ወረቀቶችና ማጣበቂያዎች ነው። በእርግጥ በርካሽ ዋጋ ነው የሚመረቱት። ይሁንና መጽሐፍቱ በየጊዜው መተካት አለባቸው ማለት ነው። ይህ እንግዲህ ከደካማ የማዳረስና ማስቀመጫ ቦታዎች ጋር ተዳምሮ ብዙ ልጆች የትምህርት መጽሐፍትን ላያገኙ ይችላሉ። የትምህርት መጽሐፍት እጥረት ችግር ለመፍታት መጽሐፍት ለመግዛት የሚያስፈልገውን ገንዘብ ከፍ ማድረግ፣ እንዲሁም ግልጽነት እንዲኖር ያስፈልጋል። አፍሪቃውያን በፊሊፒንስ ታይቶ ከነበረው መማር ይችላሉ ብለዋል ዙቤሪ። ፊሊፒንስ ውስጥ በአንድ ወቅት ለተማሪዎች መቅረብ ከነበረባቸው መጻሕፍት አርባ ከመቶዎቹ አልደረሱም ነበር። ይሁንና በሕዝባዊ ማኅበራትና በትምህርት ሚኒስቴር መካከል በተደረገው ትብብር መሠረት ግልጽነትም ታክሎበት ችግሩ እንደተፈታ ተፈታ ዙባይሪ ጠቁመዋል። ኬንያ ውስጥ የመጽሕፍት ዋጋ በሩዋንዳ ከሚሸጠው አምሳ ከመቶ በላይ ይወደድ ነበር። ለዚህ ምክንያት የሆነውም የሩዋንዳ የመጽሕፍት አሳታሚዎች የትምህርት መጽሕፍቱን በቀጥታ ለትምህርት ቤቶች ያዳርሳሉ። ኬንያ ውስጥ ግን በመጽሐፍት መደብሮች በኩል ነበር የሚዳረሰው ብለዋል። የዩኔስኮን ጥናት ያቀረቡት አስማ ዙባይሪ መጽሐፉን የማከፋፈሉ ዋጋ በሚያከፋፍሉ ሰዎች ብዛት ሊጨምር ይችላል። ስለሆነም መጽሐፍቱን ለማከፋፈል የሚውለው ወጪ ወደ ትምህርት ቤቶች የሚያከፋፍሉትን ወገኖች በመቀነስ ዋጋው ሊወርድ እንደሚችል ዙባይሪ አስገንዝበዋል። ምን ያህል መጽሐፍት እንደሚያስፈልጉ ከብዙ ዓመታት ቀደም ብሎ ለመገመት መቻሉ ራሱ የሚያስፈልገውን ያህል ገንዘብ ለማግኘትም ሆነ ለዋጋው ተመጣጣኝነት እንደሚረዳ ዙባይሪ ገልጸዋል። ዓለም አቀፍ የክትባት ሕብረት ይህን ዘዴ ተጠቅሞ እንደ ተሳካለት ጠቁመዋል ስ። የጤና ዘርፉ የሚያስፈልጉትን ክትባቶች አስቀድሞ በመተንበይ አስተማማኝ ገንዘብ ማግኘት ብቻ ሳይሆን ብክነትን ለመቀነስ አስችሎታል። የትምህርት ዘርፉም ቢሆን ይህንን ዘዴ በመከተል የመጽሐፍት እጥረትንም ሆነ አላስፈላጊ ክምችትን ለማስወገድ ይችላል። ይህን ዘዴ በመጠቀም የመጽሐፍት ዋጋ ከፍ እንዳይል ማድረግ ይቻላል። በዓለም ደረጃ ለመጽሐፍት የሚሆን ገንዘብ ለመመደብ የቀረበው ሀሳብ ለአፍሪቃ የሚያስፈልገውን መጽሕፍት ለመገመት ይረዳል። ለጋሾች በብዛት መጽሕፍት እንዲገዙ ይረዳቸዋል። እንዲህ አይነቱ እቅድ የገንዘብ መዋጮ ለማግኘት ሊረዳ እንደሚችል ዩኔስኮ ተስፋ ያደርጋል። ባለሥልጣኖች እንደሚሉት እንዲህ አይነቱ ዘዴ በጤና ዘርፍ የሰራውን ያህል በትምህርት መጽሕፍትም ላይ ስኬት ከተገኘበት ለብዙ ዓመታት ያህል ዘላቂ የሆነ የገንዘብ መዋጮ ሊያስገኝ ይችላል። ባለሥልጣኖች እንደሚሉት እንዲህ ዓይነቱ ዘዴ በጤና ዘርፉ የሠራውን ያህል በትምህርት መጻሕፍትም ላይ ስኬት ከተገኘበት ለብዙ ዓመታት ያህል ዘላቂ የሆነ የገንዘብ ምንጭ ሊያስገኝ ይችላል። የግል ዘርፎችም በመጻሕፍቱ ገበያ ላይ እንዲሳተፉ ሊያበረታታ እንደሚችል አስማ ዙበሪ ገልጸዋል። አድማጮች፣ ዩኔስኮ ማለት የተባበሩት መንግሥታት ድርጅት የትምህርት የሳይንስና የባህል አገልግሎት ስለ አፍሪካ የትምህርት ይዘት ባወጣው ዘዴ ዘገባ ላይ የተመሰረተው ቅንብር እዚህ ላይ ያበቃ። ሳምንት በሌላ ፕሮግራም እስክንገናኝ በደህና ቆዩን። አድማጮች፣ ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። አሁን የማጠቃለያ ዜናውን ከአዲሱ አበበ ዩናይትድ ስቴትስ በዲሞክራሲያዊ መንገድ የተመረጠውን የደቡብ አፍሪካ መንግስት ለማጣጣል ሙከራ ታደርጋለች ሲሉ የገዢው ፓርቲ ቃል አቀባይ ዚዚ ኮድዋስ ክስ አሰምተዋል። የሁለቱ መንግስታት ተጠሪዎች ግን በሁለቱ መንግስታት ወይም ሀገሮች መካከል ያለው ግንኙነት እንደ ቀድሞው ጠንካራ ነው ይላሉ። በኬንያው የምርጫ ኮሚሽን ውስጥ ለውጥ እንዲደረግና የኮሚሽኑ አባላትም ከስራቸው እንዲነሱ የሚጠይቅ በአንድ ወር ውስጥ ዛሬ ሰኞ ሶስተኛ ጊዜ መያዙ ተገለጠ። በዚህም በመቶዎች የሚቆጠሩ ሰላማዊ ሰልፈኞች ናይሮቢ ውስጥ ተሰብስበዋል። የምርጫ ኮሚሽኑ ይወገድ የሚሉ ናቸው። ዋና መስሪያ ቤቱ ሎንዶን የሆነው ግሎባል ዊትነስ ድርጅት አዲስ ባወጣው ዘገባ እንግሊዝ ውስጥ የሚገኘው የሰብል ማዕድን ኩባንያ በላይቤሪያዋ ጠበቃው ቫኒ ሸርማን አማካኝነት ለከፍተኛ የላይቤሪያ ባለሥልጣናት ከአንድ የሚጠረጠሩ ስጦታዎች ተጨማሪ አድርጎ ከ950 ዶላር በላይ ጉቦ አቅሟል ተባለ። ባለፈው ሳምንት ሆኔ በገቡት የኡጋንዳ ተቃዋሚ መሪ ኪዛብሲጄ ላይ ስለቀረበው የአገር ክደት ወንጀል መንግሥትና ፖሊስ ማብራሪያ መስጠት አለባቸው ሲሉ አንድ የቀድሞው የኡጋንዳ ጠቅላይ ፍርድ ቤት ዳኛ ተናግረዋል። አድማጮች የማጠቃለያ ዜናው በዚሁ አበቃ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድሳብ ፕሮግራም ዚ ላይ ያበቃ። ያስተናገድ ናችሁ አሉላ ከበደና አዲሱ አበባ አቀናባሪያችን ብርሃን አይሉ ከተተኪዋ የስርጭት መሐንዲስ እንዲሁም ከእለቱ ዋና አዘጋጅ ሰሎሞን አባተ ይቅርታ ፍዝታ በላቸውና ከተቀሩት ባልደረቦቻችን ጋር በመሆን እንሰናበታለን። ነገ ማክሰኞ ከምሽቱ ሰዓት ላይ ጠብቁን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደረ